የዓለም የኤነርጂ መሪዎች ጉባኤ በመጪው ሳምንት በአዲስ አበባ ይጀመራል። ኢትዮጵያ በኤነርጂ ዘርፍ ያለውን ዓለም አቀፍ ልምድ እንድትቀስም እድል ይፈጥራል ሲሉ አንድ የውሃ መስኖ ኤሌክትሪክ ሚኒስትር የስራ ኃላፊ ተናግረዋል። ታላላቅ ዓለም አቀፍ ኩባንያዎች ስራ አስፈጻሚዎች በአዲስ አበባ የሚሰባሰቡት ሁልጊዜ አይደለም ብለዋል በሚኒስቴር መስሪያ ቤቱ የኤነርጂ ጥናትና ክትትል ተጠባባቂ ዲሬክተር የሆኑት አቶ ሳህሌ ታምሩ። እስክንድር ፍሬው ተከታዩን ዘገባ ልኳል። በመጪው ሰኞ በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የሚከፈተው የዓለም የኢነርጂ መሪዎች ጉባኤ በዘርፉ ጉልህ ሚና ያላቸው በርካታ ተሳታፊዎች እንደሚገኙበት ተገልጿል። ጉባኤውን አስመልክቶ በአዲስ አበባው ሂልተን ሆቴል በተሰጠው መግለጫ እንደተገለጸው ወደ ሀያ የሚጠጉ የኢነርጂ ሚኒስትሮችና ሌሎች የስራ ኃላፊዎች እንደዚሁም የግዙፍ ኩባንያዎች መሪዎች ተሳታፊ ይሆናሉ ጉባኤው ዓለም አቀፍ ቢሆንም ወደ 500 ከሚጠጉ ተሳታፊዎች አብዛኛዎቹ ከአፍሪካ እንደሚሆኑ በውሃ መስኖና ኤሌክትሪሲቲ ሚኒስቴር የኤነርጂ ጥናትና ክትትል ተጠባባቂ ዳይሬክተር አቶ ሳህለ ታምሩ ተናግረዋል። እንግዲህ የኤነርጂ ዘርፍ ነው በጠቅላይ ማለት የኃይል ዘርፍ ብቻ አይደለም። የኃይል ዘርፍ መሪዎች አሉ፣ የነዳጅ ዘርፍም ሰዎች ይኖራሉ። የአፍሪካ ፎከስ አለው። ቅድም እንደሰማው ከፕሬስ ኮንፈረንሱ ላይ የአፍሪካ ፎከስ አለው። ይሄ በዚህ ምክንያት ከሌሎች ስብሰባዎች የበለጠ የአፍሪካ ፕሬዘንቴሽን ይኖረዋል። እና ከምንጠብቃቸው ከሀያ በላይ ከሚሆኑ ሚኒስትሮች ውስጥ ብዙዎቹ ከአፍሪካ የሚመጡ ናቸው። ከስብሰባው በተጓዳኝ ስፔሻል ልዩ የሆነ የአፍሪካ ሚኒስትር መሪዎችም ስብሰባ ጎን ለጎን ኢን ፓራለል ይዘጋጃል ማለት ነው። በተለይ ለአፍሪካ የኢነርጂ አቅርቦት የኢነርጂ ደህንነትና የኢነርጂ በአካባቢው ላይ ያለው ተጽዕኖ እንዴት ኢንፍሉዌንስ አፍሪካን እንደሚያደርግ እንዲሁም እርስ በርስ ደግሞ የእርስ በርስ የኢነርጂ ኢንፍራስትራክቸር መሰረተ ልማት ትስስራችን እንዴት ማጎልበት እንደምንችል እነዚህ አጀንዳዎች ይኖሩናል። በዚህ ጉዳይ ላይ በተለይ ከአፍሪካ ከሚመጡ ተወካዮችና ከፍተኛ ባለስልጣናት ሚኒስትራን ጋር በዚህ ጉዳይ ላይ ጥልቅ ውይይት ለማድረግ እናቅዳለን። ከዛ ውጭ ግን ቅድም መጀመሪያ ለጠየቅን ጥያቄ እንግዲህ ሀገራዊ የሆኑም እንዲሁም ዓለም አቀፋዊ ተደራሽነት ያላቸው ትልቅ የኤነርጂ ኩባንያዎች እንደ ሼቭሮን እንደ ኢዮን አይነት በጣም ትልቅ ካምፓኒዎች በዋና መሪዎቻቸው ሪፕሬዘንት የሚደረጉበት ስብሰባ ነው። የኤነርጂ አቅርቦት ያለው ተደራሽነት፣ የኤነርጂ ደህንነት፣ የአካባቢያዊ የኤነርጂ መሰረተ ልማት ትስስርና የመሳሰሉት የዘንድሮ ጉባኤ ትኩረቶች መሆናቸው ተመልክቷል። እነዚህ ሁሉ ከኢትዮጵያ አንጻር እጅግ አስፈላጊ ጉዳዮች መሆናቸውን የሀገሪቱ ባለስልጣናት ገልጸዋል። ኢትዮጵያ ከጉባኤው የምታገኘው ጥቅም ግን ከዚህም በላይ መሆኑን አቶ ሳህለ ያብራራሉ። የእኛ ድርጅቶች የመንግስታዊም ሆኖ ውሱንም ቢሆኑም የግል ድርጅቶች አሉን በኤነርጂ ላይ የሚሰሩ ሰራት ድርጅቶች አሉን። እንዲሁም የኤነርጂ ላይም ፎከስ ያደረጉ የሲቪል ማህበራት አሉን። እነዚህ ከዚህ በፊት በተለያየ አጋጣሚ ከውጭ ኩያ አቻዎቻቸው ጋር ግንኙነት ያደርጋሉ። አሁን ግን ይሄ አጋጣሚ በአንድ ጊዜ ሲመጡ የበለጠ እድል ይፈጥርላቸዋል። ይሄ ማለት ወደፊት የቢዝነስ ግንኙነታቸውን ለማጠናከር የተለያየ የአቅም ግንባታም ሊሆን ይችላል። በአጠቃላይ ኔትወርክ የማድረግ አጋጣሚ ይፈጥርላቸዋል። ይሄ መረብ ለመፍጠር አዎ፣ መረብ ትክክል፣ የግንኙነት መረብ ይፈጥርላቸዋል። ይሄ አጋጣሚ ብዙ ጊዜ አይገኝም። በተናጠል በግለሰብ ደረጃ ወይም በአንድ ኩባንያ ደረጃ ያው በሂደት ይደረጋል፣ ግን አሁን ሰፋ ያለ አጋጣሚ ይፈጥርላቸዋል። አንድ ይሄን፣ ሁለተኛ ነገር በአመራር ደረጃ ያሉት ደግሞ ዝግ የሆነና ግልጽ የሆነ ስብሰባዎች በተከታታይ ስለሚካሄዱ እርስ በርስ ሀሳቦች ለመለዋወጥ ፖሊሲዎቻቸውን እንዴት አድርገው ማሻሻል እንዳለባቸው ከአንዱ ከሌላው ልምድ ለመቅሰም የበለጠ ኢንፎርማልም በሆነ መልኩ መደበኛ ባልሆነም ሁኔታ ልምዱን ለመለዋወጥ ጥሩ አጋጣሚ ይፈጠርላቸዋል ብለን እንገምታለን። ምክንያቱም ሁሉም ስብሰባዎች ክፍት ሆነው የሚካሄዱ አይደሉም። ብዙዎቹ ስብሰባዎች ዋና የኩባንያዎች ዋና መሪዎች፣ የሚኒስትሮች ወዘተ ሌላ ተሳታፊ የማይገባበት ዝግ ስብሰባዎች ነው እና ምንድነው ሀሳቡ፣ ፍላጎቱ ግልጽ ሆነው የሚፈልጉት ነገር በደንብ ተወያይተውበት ጥሩ የሆነ እርስ በርስ ሊግባቡባቸው የሚችሉ ጥሩ የሆነ ኮንሰንሰስ መገንባት የሚችሉባቸው ሀሳቦች ላይ እንዲደርሱ ለማመቻቸት ነው። በሁለት ዓመት አንድ ጊዜ በተለያዩ ሀገራት የሚዘጋጀው ጉባኤ የፖሊሲና የወደፊት አቅጣጫዎችን በተመለከተ ውሳኔዎች የሚተላለፉበት አይደለም። ገዢ የሆነ ስምምነት ላይ የሚደረስበት ተደርጎም አይወሰድም። በዓለም የኢነርጂ ምክር ቤት የትግበራ ዘርፍ ዋና አስተባባሪ ኤምሊ ሜልተን እንዳሉት የጉባኤው ዋነኛ ግብ ሀሳብ ማንሸራሸር አስተሳሰቦችን መቀየር ነው። ሀሳባችን ንግግር እንዲኖር መቀስቀስ ነው። ውይይት ማመቻቸት፣ ሰዎች አንድ ላይ እንዲገናኙና መረብ እንዲፈጥሩ ማድረግ አንዳቸው የሌላውን ችግር እንዲሁም የስኬት ታሪኮችን እንዲያዳምጡ ማድረግ። በሀገራት እንደዚሁም በዘርፉ ላይ በሚሰሩ ድርጅቶችና ግለሰቦች መካከል የሚደረጉት ውይይቶች ግን በቀጣይነት ለውጥ እንደሚያመጡ ዋና አስተባባሪዋ ያምናሉ። ውይይቶቹ በዓለም አቀፍ የኢነርጂ ዘርፍ ላይ አዎንታዊ ተጽዕኖ ወደሚያሳርፉ ውሳኔዎች እንደሚለወጡ እናስባለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ